ዶክተር አሰፋ ባልቻ የቀድሞው የወሎ ዩኒቨርሲቲ ፕሬዚደንት፣ አንዱ ቁልፍና አንኳር ጉዳይ ቢኖር የስርዓተ ትምህርትን ቀረፃና እሱን በተለይ ማሻሻል ጉዳይ ነው ብዙ ተነግረዋል። ጠቅላይ ሚኒስትር አብይ አህመድም ወደ ስልጣን ከመጡ ወዲህ ከአወዛጋቢ የሆነ የስርዓተ ትምህርት ቀረጽ ነው የተካሄደው። አሁንም ምንም አይነት የረባ ለውጥ የለም የሚል ብርቱ ትችትም ደርሶበታል። ስርዓተ ትምህርት ቀረፃስ እንዴት ነበር የሚካሄደው? አሁንስ በምን ሁኔታ ላይ ይገኛል? ትልቁና ዋናው ነገር ተማሪ ገብቶ ምን ተምሮ ይወጣል የሚለው ነው። በቃ ሌላ ነገር እኮ አያስፈልግም። ዩኒቨርሲቲ እኮ ማለት የአዳሪ ትምህርት ቤት ውስጥ ያሉ ተማሪዎች ተምረው የሚወጡት እንደማለት ነው። ሌላ ነገር ትርጉም ልንሰጠው አንችልም። የሚሰጡት የትምህርት አይነቶች ከመብዛታቸው በስተቀር እና ልጆቹ የሚሰለጥኑበት ፊልድ ከመድረስ ከማድረጉ የተነሳ ወይም ደግሞ እሱም ግምት ውስጥ ያስገባ ነው ከማለት ውጭ በአብዛኛው ዩኒቨርሲቲ ውስጥ የምታያቸው ተከፍቶ ያሉ ዲፓርትመንቶች ያው ክፍት ናቸው ዝም ብለው ለስም የተቀመጡ እንደሆኑ በደንብ ይሰማኛል። የሌለ ነገር ነው የምትሰማው። በቃ አለ የሚባል ዓለም ላይ ያለ እንደው ኦሃዮ ሄደ ብትመለከት ኦሃዮ ውስጥ አለ የሚባል ዲፓርትመንት ወንደር ውስጥ አገኘዋል። ሺካጎ ሄደህ ኢሊኖይ ውስጥ የሆነ ነገር አየ አልከውን እዚህ ይዞት ይመጣል። ልክ እንደ ተሸቀጥ ሆነዋል እና ኤክስቴንሽን፣ ይሄንን እናስተምራለን ይላል ያወጣል። ሀገሪቱ ላይ ስራ ይኑር አይኑር የሚታወቅ ነገር የለም። እሱን ማገድ ሞክረዋል አንድ ሰሞን ላይ ታሪክ ለምንም በሞጁል ይዘጋጅ ከተባለ በኋላ እኔ እንግዲህ ከነበርኩ መጀመሪያ በመምህርነት እና በሪሰርች ዳይሬክተርነት የሞከርኩት እና የጀመርኩት እኔ በነበርኩበት ጊዜ ስሰጥ የነበረው ለኮርሱ የሚሰጥ አሎት የሚደረገውን ሰዓት የታሪክ ለምን እንትኑ ጋር አብሮ ይሰጣል። ይሄ ኮርስ ይሄን ይሄን ይይዛል። መምህሩ የማዘጋጀት የሱ ነጻነት ነበረው። የኮርስ ኮንተንቱ ማለት ነው። እነዚህ እነዚህ እነዚህ በዚህ ኮርስ ኮንተንቱ ሲካተታሉ ካለ አንተ ነህ ፈልገህ የኮርስ ማቴሪያሎችን ማለት ታዘጋጃቸዋለህ። አንዳንዴ እንደውም ይበረታታ ነበር ሞጁል አዘጋጁ እየተባለ ሞጁል ባዘጋጅበት በገጽ ልክ እየተቆጠረ ገንዘቡ ይከፈል ነበር። ያን ያህል ኮ ትኩሉ የሆነ አሰራር ነበር የሚሰራው እና ሞጁሉን አዘጋጅተህ በሞጁሉ ገንዘብ ለማግኘት ስትል የሆነ ነገር ትጽፋለህ። እኔ እንኳን አድርጌው አላቅም፣ ግን ያው በብዛት ሲከፈል የምመለከተ የነበረ ነገር እኛ ጋር። አሁን ለምሳሌ ታሪክ ለማስተማር ምንም ችግር የለም ይሄ እንትን ርዕሱን ካወቅከው ሬፈረንሱ ሞልተዋል። የራሱ የግል መጽሐፍ አለ። የተማርክበት የሚግሩ ከተገኘ ብዙም ስላልተለወጠ ላያስቸግር ይችላል። አለበለዚያም ደግሞ የኢንተርኔቱ የምኑ የምኑ ብዙ እገዛ ስላለ ላይብረሪ የምትገኝ ብትታች ጋለ ሷን ትፈልጋለህ። በተረፈ ምንም የተቀመጠ ነገር የለም። ላይብረሪ ባዶ ነው። በማይረቡ የህንድ መጽሐፎች ሞላ ነው። ይሄ ነው ብለህ የምታነሳው ነገር የለም። በኋላ ላይ ልቀት የኢቡክስ የሚባሉ እንትኖች ላይብረሪዎች ማምጣት ጀምረው በብዛት አስቀምጠውት ነበር። ግን ያው ሰባ ሰላሳ የሚባለው ፖሊሲ ታውቀዋለህ የሰባ ሳይንስ ነው፣ ሰላሳው ሶሻል ሳይንስ ነው ተብሎ ብዙዎቹ ወደ ሳይንስ እና ወደ ምናምን ያደሉ ስለነበሩ ለዚህ ለሶሻል ሳይንሱ ብዙ ችግር ነበረበት። እሱም ሆኖ ግን አስተማሪው ነጻነት ስለነበረው ያስተምር ነበር ማለት ይቻላል። ከየትም ፈልጉ ኖት ፈልጎ አዘጋጅቶ ምን ብሎ ለተማሪዎች አንዳንድ ጊዜ ሀንዳውትም ከቻለ አዘጋጅቶ የሪዲንግ አሳይንመንቱንም አዘጋጅቶ የመሳሰሉትን አድርጎ መስራት ይችል ነበር። ጥሩ እንትን ነበረው አዘገጃጀቱ ማለት በግል የነበረ አንዳንዴ ምንድን ነው የምለው መሰለኝ፣ የአካዳሚክ ፍሪደም የሚባለውን ኤክሰርሳይዝ ለማድረግ ዋናው ነገር መምህሩ የሚያስተምርበትን ነገር የማዘጋጀት ነጻነት ሲኖረ ነው። በኋላ ላይ ምን መጣ፣ በመንግስት ደረጃ ማለት ነው፣ የደረስኩበት ነገር ሁሉም ትምህርት ቤት ውስጥ የሚሰጠው ኮርስ ተመሳሳይ እንዲሆን የሚባል ነገር መጣ። እያንዳንዱ ኮርስ ኮርስ ነምበር እንደዚህ ከተባለ በቃ አንድ ነው፣ እዚህም ሂድ፣ ጅማም ገባ፣ እንትናም ሆኖ ምናምን የፈለከው ሐዋሳ ገባ፣ ወልዲያ አንድ አይነት ነው እንዲሆን አድርጉ ተባለ። የራሱ ተርም አለው። ማመሳሰል ምናምን የሚሉት ነገር አላቸው። መቀራረብ ምናምን የሚሉት ነገር አለ። ግን ተመሳሳይ በቃ ልክ እንደ ፖለቲካው ተመሳሳይ እንዲሆን ትምህርቱ ተባለ። በኋላ ላይ ወደ ሞዱ ዝግጅት ደግሞ ተመጣ። የሞዱ ዝግጅት ደግሞ መምህራን በጣም በኑሮ የተጎዱ ስለሆኑ ይህንን ይሰበስቡና በቃ ገሌ ይህንን አዘጋጁ የዲፓርትመንት ይህን ያዘጋጅ ገሌ ገሌ ከዚ ዩኒቨርሲቲ ገሌ ገሌ ከዚ ዩኒቨርሲቲ ገሌ ገሌ የምርጫ ስራ የቴኖና አቅም በብዛት መናገር አልችልም እንጂ ላይ ተደረገ የሆነ ሞጁል ተዘጋጀ ተባለ። ሞጁሉ የሚገርመ ነገር ስድስትም ስምንትም አራትም ሰባትም ሊሆን ይችላል። ብቻ የሳምንታት ናይ ሁለት ሳምንታት በሞጁል ደረጃ እንዲ የፈረንጆቹ ሞጁል ነው የሚከተሉ ተባለ። እሱም ሞዴል ነው የምናስቀምጠው ተባለ እና በሞጁል ተቀመጠ። እንኳን አይደለም እኔ አንድ ሞጁል አሁን እንትን ካለ በኋላ ከተመለሱ በኋላ አንድ የሆነ ኮርስ አንደርጋጅ ኮርስ ያስኩና ሞጁል ተሰጠኝ የሚገርም የሚሸፍነው ፒሪየድ ፖስት ናይ ፖስትዋ ይላ አይደለም። ሁለተኛም ጦርነትን እስከ የኮልድ ዋር ማለቃ ድረስ ናስ ማለት ነው ርስራአንድ በሚለው ቀን የሚያልቀውን ፒሪየድ አለም ላይ ያለ ሁሉ እንግዲህ ያልተፈጠመ ነገር የለም። ያንን ሁሉ በሁለት ሳምንት እንድጨርስ ተመገረኝ እና ምን አልኳቸው? ሁለት ሳምንት ውስጥ ይህንን ኮርስ ጨርስ ነው የምትል ይችላል አዋል እንዲህ ማለት አልቻልኩም። ለማክበር ያሉ ግን ልሞክር የምችለው ነገር አይደለም ላደርግ የምችለው ነገር ነው ምንድነው? ከእነሱ ውስጥ የሚመረጡ ብሎ ሶስት አራት ነገሮች መረጥኩና ይስፋይል ለማድረግ ሞክር ም የትልልቅ ሀሳቦችን በኮልድ ዋር አይነቶችም በዚህ ሆት ዋር የሆኑትን ደግሞ በዛ ውስጥ ያሉ ሆት የነበሩትና እንደ ቪየትናም ምናምን እንደዚህ የመኩባ እንደዚህ ኮሪያ፣ እና የመሳሰሉትን ችግሮች እና ምናምን በመካከል ብግጭ ያሉትን ነገሮች እና ምኑን አንስታ ነው ምን ትተዋለህ? እነሄ የሚታሰበው ምንድነው ተማሪዎቹ ይላል የኮርሱ የሞጁል እንትን አንብበው ተረድተው ምን ብለው በራሳቸው እዛ ውስጥ ያለውን ነገር እንትን ያደርጋሉ? ነው ፈተና ሲፈተኑ መመለስ ይችላሉ? የሚል ነው። የሚገርም ነው። እና ለውጡን በጣም ነው ያየሁት። እንደውም እያስተማር ነው ከማለት ይልቅ ሰብስበን አንድ ቦታ እየጠበቅናቸው ነው፣ እንዳይወጡ የትም ቦታ እንዳይሄዱ እያደረግናቸው ነው የሚለው በጣም ይቀላል። ፈተና ፈተና ነው ስትል አንደኛ ደረጃ ትምህርት ቤት አይተህ ማታውቀው ዓይነት መገለባበጥ ነው ያለው። መከታተልም አንችልም። ከበድ ያለ የአካደሚክ እንትን ኦፈር አደርጋለሁ ካልክ፣ ፈተናህን አከብዳለሁ ካልክ ስራህን መልቀቅ ፈቃደኛ ያውቶ ትሆናለህ። በጣም አስቸጋሪ በጣም አስቸጋሪ። ትምህርት ሳይሆን የተያዘው ዝም ብሎ ይህን ያህል ሰው ገባ፣ ይህን ያህል ሰው ወጣ ነው። ይሄ በራሳቸውም ተረጋግቶ አሁን የተነገረ ነው። ስለዚህ ዝግጅት የሚባለው አሁንም የመጣው አዲሱ የካሪክለም ዝግጅት አልተሳተፍኩም። ልሳተፍ ፈቃደኛ አይደለሁም። ብዙ ብዙ ብዙ ብዙ ብዙ ብዙ ሀሳቤን ለመናገር እንደው ጊዜ ለመናገር ካለ በመሰቀል ስላ ላይ አይሉም። ምክንያቱም ወረዲ ከላይ መጀመሪያ ታስቦበት የሚመጣ ነገር ስለሚኖር ኮንቴንት መርጠው ስለሆነ የሚያደርጉት እሱ ደግሞ በሌላ ወገን እና በሌላ ሰው ስለሚሰራ ለተሳትፎ ተሳትፍ ያለው የሆነ ቦታ ሆቴል ነበርን ሶስት ቀን አራት ቀን ቆይቼ መጣሁ ከማለት ውጭ አንድም ቀን ተሳትፍ ያላቅም። በሌላ ሴሚናር ግን በሌላ ሁኔታ ግን ይህን ሁኔታ ለማስረዳት ያው የቻልኩትን ያህል የግሌ ጥረት አደርጋለሁ። ያው ምሁር ነው የተሰበሰበበት ብዬ ስገምት መናገር ያለብኝ ከመናገር ውጭ ታሪክ ለምጽፍ አለው ወይ፣ ኮሚሽን ራይተር እሆናለሁ ወይ ደግሞ የተመረጠውን ቶፒክ እና እንትን ወስጄ የደቨሎፕ አድርጌ ያመጣለሁ ብዬ ለማለት ያስቸግራል። አሁን በኮንቴንት ደረጃ ራሱ መስማማት አልተቻለም። ምንድነው አሁን ተማሪ ሂስትሪ ለምን ፐርፖዝ ያገለግላል? ሂስቶሪዮግራፊ የሚባል ነገር አለ። እሱን በትክክል ሂስቶሪዮግራፊ ላይ መነጋገር የሚችል ሂስቶሪያን ከሌለ ስለ ኮንቴንት መነጋገር ሂስትሪ አይደለም እናወራው ማለት ነው። ስለዚህ ፖለቲካል ሂስትሪ ላይ አትኩራ የፖለቲካ ስትሪም ያው ሪሰንት በጣም ቅርብ የሆነና ምናምን የሆነ ትን ደግሞ ዩኒቨርሲቲ ከዩኒቨርሲቲ የሚመጣው ምሩ ደግሞ ልክ እንደዚያው ነው። ይገርማል። ከሚመጣበት አቅጣጫ ይዞት የሚመጣው ጦር አለ፣ የራሱ የሆነ ጦር አለ። እዚያ መካከል ውስጥ ምን አይነት ስምምነት ፈጥራል? ምን አይነት ኮንቴንት ፈጥራል? ማለት በምን አይነት ኮንቴንት ተስማምታል ታስተምር ነው። ደግሞም ዩኒቨርሲቲ ውስጥ ያለው በዲፓርትመንት ደረጃ ላይ ምንም አደለም፣ ምክንያቱም ሜዥር የሚያረጉት ስለሆነ እነዚያ የሚባሉትን ኮንቴንቶች ጨምረ ብታስተምራቸው እንኳን ምን አልባት እሱም ሶርስ ካለ ነው እሱም በትክክል የተዘገበ ነገር ካለ ነው። ሂስቶሪያን ዝም ብሎ በወሬና ፕሮፓጋንዳ ተነስቶ ሊያወራ አይችልም። ስለዚህ ካለ ነው የተጻፈ ነገር በትክክለኛ የሚታመን ነገር ካለ፣ በቴሲስ ደረጃ ያደገ ወደ መጽሐፍነት የተቀየረ ሞኖግራፍ ካለ፣ የመሳሰሉት ነገር ይዛ ነው። ከዚህ ውጭ ባሉት ነገሮች ግን ሂስቶሪዮግራፊውን የሚያውቀው ሰው ብዙ ስለሌለ ራሱ ሂስትሪ መምህሩ በሂስቶሪዮግራፊ ሰልጥኖ አይደለም የሚወጣው። የእኛ ሀገር ደግሞ ትልቁ ጋብ እሱ ነው። ስለዚህ ያንን ጋብ ሳንሸፍን ራሳችንን ሳናስጠጥ ሶርሳ ቤት እንዴት ባሌት እንደምናደርግ እንኳ የራሳችን ቴክኒክ የለለን የራሳችን ማለት እውነተኛ ፕሮፌሽናል እንትን የለለን ሰዎች ሳይንቲፊክ የሆነውን እውቀት ሳንታጠቅ በኢሞሽን በዚህ አሁን ባለ ግልብ የፖለቲካ ስሜትና ምናምን ላይ ተነስተን ልሊት ጡጡ ተቆረጠ እንትን እንዲያደረገ ያለ ተማሪ ማስተማር ከሂስትሪ የኦቨርኦል ጠቅላላ ኦብጀክቲቭ ውጭ እየሄድን ነው። ሂስትሪ እኮ ለአገር ፍቅር ስሜት ለኮመን ጉድ የምንለው ነገር አለ። ለኮመን ጉድ እንዲያገለግል ወደፊት እንደዚህ አይነት ነገሮች እንዳይመጡ ለማድረግ ልጆችን ንቁ እንዲሆኑ እና ክሪቲካሊ እንዲያስቡ ያገኙትን ነገር ሁሉ ሶርስ ነው ብለው እንዳያወስዱ፣ ፖለቲካና ሂስትሪን በደንበኛ መስመራቸውን አስምረው ማየት የሚችሉ በእርግጥ ፖለቲካል ሂስትሪ አለ። ግን ፖለቲካ ፒ ፖለቲካና ለፕሮፓጋንዳ የሚያገለግለውና ሂስትሪን የፕሮፓጋንዳ መሳሪያ እንዳይሆን መከላከሉ ላይ የመሳሰሉት ላይ የሚለውን ትልልቁን ሀሳብ ወይም ምስኪል በለው ሳናስጨብጥ እንደው ተነስተን ኮንቴንት መረጣ ላይ የምንወድቅበት ምክንያት ሊገባኝ አልቻልም። አሁንም ያለው ይሄ ነው፣ ይገርማል። እና እንዴት ነው ይህንን በማስተማር ሀገር አንድ ሀገር የምንገነባው የሀገር ፍቅር ስሜት ሊኖረን የሚችለው ህብረት ሊኖረን የሚችለው እና ፓትሪቲዝም የምትሉት አለ፣ በምዕራቡ ዓለም የሱን አይነት ስሜት ሊኖረን የሚችለው የእሱ መታጣት እኮ ነው። አሁን ለዚህ ለመከፋፈላችን በትንሽ ለትልቁ መቧጨቃችን በአገር ውስጥ ባሉ የውስጥ ድንበሮች ይታይ እንግዲህ፣ የውስጥ ድንበር የክልል ድንበር ብለን ጦርነት እስከመካት የወረድ ነው በእነዚህ የተነሳ ነው ብለን ለማስረዳት እንሞክራለን። ሰሚ የለም። ያው በታሰበበትና በሚሄድበት መንገድ አለ። አሁንም ያለው ሁኔታ ለወሬ እንጂ አሁን የምንለውም በእውነት መሬት ላይ ለማስቀመጥ የታሰብ አይደለም ብዬ ነው የምገምተው። ሌላው አንዱ አወዛጋቢ ሆኖ ያለው በተለይም ደግሞ እንደ ፋሽን ተወስዶ የሚታየው የዚህ የክብር ዶክትሬት የማደል ጉዳይ ነው። ይሄ እንዴት ሊስፋፋ ቻለ? በዚሁ ከቀጠለስ የሚያሳድረው አሉታዊ ተጽዕኖዎች ይኖራሉ። በጣም ብለህ ዛሬ ትጠይቀኛለህ ብዬ አላሰብኩም። የቲያትሩ ልበለው ወይም የዚህ ድራማ አንድ አካል ነው። ድራማ ይሰራል። እኛ ሀገር ብዙ አይነት የፖለቲካ ድራማዎች አሉ፣ እና አንዱ የፖለቲካ ድራማ እሱ ነው። ሁሉም የየራሱን የብሔረሰብ ጀግና መሸለም እንዳለበት ያስበው ይመስለኛል። አንድ ሰሞን ላይ ወይም የተነገረ ወይም የታዘዘ ነገር ያለ የሚመስል ለሚመስለው የምትችል ሞ ብታጣ ዘፋኝ ፈልገህ መስጠት። እኔ ይህንን ስል ሰዎቹን የስራና የንትሽን እያደረጉ አይደለም ስፓይዝ ለማድረግ ወይም ደግሞ ዝም ብዬ ወደታች ለመመልከት ፈልጌ አይደለም። ትልቁ ነገር ምንድን ነው መሰለህ? ብትሰጠው ሰው ማነው የሚለው ነገር ወሳኝ ነው። አንድ ሁለተኛ ነገር የክብር ዶክትሬት ድግሪ የሚሰጥበት የራሱ መመሪያ ያለው መቼም እኮ ለሁሉም ነገር አዋጅ አለ። የከፍተኛ ትምህርት የተቋቋመበት አዋጅ አለ። ለእያንዳንዱ የትምህርት በቅድም ላልከው ለመጠየቅ ለቦርዱም ለፕሬዚደንቱም ለምክትል ፕሬዚደንቱም ለሌሎቱም ክፍል ስልጣንና ኃላፊነት የሚለው አለ። ግዴታ ናንትናችን እሰጥቷል። የሚገርም ነገር እሱን ሪፈር የሚያደርግ አንድ ሰው የለም፣ የሚያጣውም ሰው የለም። አዋጅ ቁጥሯን ስድስት አምሳ አንድ ምናምን ብሎ ከመናገር ውጭ የየራሱ የእያንዳንዱ ዩኒቨርሲቲ የተቋቋመበትም አዋጅ አለ። ስለዚህ በዛ መሰረት ላይ ተመስግፎ የሚተራከር ሰው ብዙ አታገኝም። እኔም አብዛኛው አዋጁ ነው ያለው የራሴ ስልጣንና ኃላፊነት ይመለከታል ሊችሉ ያለው ከስልጣን እና ከሀላፊነት ውጭ የተደረገ ትእዛዝ ማለት ነው አልቀበለም። የለም አዋጁ ላይ አንድ አዋጁ አለበለዚያ በቀላጤ ጻፉና በወረቀ ጻፉና እንዲህ እንዲህ እንዲህ እንዲታደርግ ታዛሃል ብላችሁ በድርጅት ስም የማደርጉት በፈለጋችሁ በቦርድ ስም የማደርጉት በቴሌቪዥ ስም የማደርጉት በፈለገው ሰው ስም ይሁን ብቻ ባለስልጣን ይሁንና ከኔ በላይ የሆነ ሰው እኔ ሊዘዘኝ እኔ ልፈጽመው ነው ብላቸዋል። ይችን የሚያደርግ ደግሞ አንድ ወንድ የለም። ስለዚህ አሁን ምንድን ነው ፕሮፖዝ ይደረጋል። ግራጆሴ ስቀርም ግራጁዌሽን ሲቀርብ የተማረውም እንግዲህ አልተማረውም መመረቅ አለበት። የግሬዱም ይሁን የምኑም የመምህራን ራሳቸው አንዱ እስካያቸው ምንድን ነው አሁንም በዜሌን ክብር ዶክትሬት ትግሪ ልንሰጠው ነው ብሎ ሲቀርብ ማን ነው ያቀረበው ነው ትልቁ ጥያቄ። ማን ነው ፕሮፖዝ ያደረገው? ለምን ፐርፐዝ የሚለው ነገር አለ። እውነተኛ ለኢትዮጵያ ጅግና ኢትዮጵያን እንትናንድነት ስ ሰው ምናምን ምና አንድ አንድ ጊዜ አንድ ሰው ጋር ስንከራከር እኔ ምሰጥ ቢሆን ኖሮ የክብር ዶክትሬት ትግሪ ሶስት ሲመስሊ ነው የምሰጠው። የሞቱ ሰዎች ነው የምሰጠው። ለኢትዮጵያ በእውነት አሁን ምንም ጉዳት የሌላቸው በአርፈው የተኙ ግን የሞቱላት ለሀገራችን በጣም ትልልቅ ሰዎች ስላሉ ለእነሱ መስጠት ፈቅዳለሁ። እነሱ ልክ እንደ ለተናግዛር አይሉ ከበደ እንደተባሉት ደጃዝማች አይሉ ከበደ፣ የሰቆጣው አርበኛ ቃሊያንን እንደዛ ርበድደው አንገታቸው ተቆርጦ ምናምን ተብሎ በኋላ ጃኖች ሲመጡ ለተናጀናል ብያቸዋለ አሉ። በጣም ጥሩ ስለዚህ ፕሬዝዳንት ናይጄሪያ በላይ የሰሩ ሰው ናቸው። ሌላም ለምን ማርሻል እንዳላላቸው አላት ስሙ ስለሌለ በስተቀር እኔም እንደዛው ለሞቱ ኢትዮጵያውያኖች ብዙ እሰጣለሁ። ለሀገራቸው ለተጎዱ፣ ለሀገራቸው ለሞቱ፣ ለሀገራቸው ለተሰዉ፣ ለሀገራቸው ብዙ ለሰሩ ዲፕሎማቶች ሊሆን ይችላሉ፣ ፖለቲከኞች ሊሆኑ ይችላሉ፣ ወታደሮች ሊሆን ይችላሉ፣ አርበኞች ሊሆኑ ይችላሉ፣ የስነ ጽሁፍ ሰዎች ሊሆኑ ይችላሉ። ዋደበ ስለዚህ በቁም እንዳለ ለሰው አልሰጥም ለኢትዮጵያ። ምክንያቱም በቁም የሚታመን ሰው የለ እምላቸዋለሁ። እንደ ቀልድ ነው ይህንን የምናገረው። ይህንን ስንህ ፉክክር ተያዘ፣ በዩኒቨርሲቲዎች መካከል እኔም አለኝ የምሸልመው አይነት ነገር። አንዳንዱ ስነ ጽሁፍ ላይ ያተኩራል፣ አንዳንዱ ዜማና ዘፈን ላይ ያተኩራል፣ አንዳንዱ ሻ ላይ ያተኩራል፣ አንዳንዱ የተለያየ ነገር መጣና ሁሉም ተጭ ሆነ። አንድ ግን ኖቲስ የምታደርግልኝ ምንድን ነው? እዚህ ላይ ለምሳሌ ወሎ ዩኒቨርሲቲ የዶክትሬት ዲግሪ ለማሪቱ ለገሰና ለአዲሱ ለገሰ ሰጣል ሰጥቷል። አንድ ጊዜ የማስታውሰው ሲሰጥ የሚገርም ራሱ ዩኒቨርሲቲው አሁንም ድረስ የፒኤችዲ ፕሮግራም የለውም። የዶክትሬት ፕሮግራም የለውም። የዶክትሬት ፕሮግራም ሳትከፍት የምን ዶክትሬት ሰጠውት ነው የምትለው። የዶክትሬት የስም የሚሆን እንጂ የክብር የሚሆን እንጂ የሆነ ስም ጋር እያያዘ የሰላም ይሁን፣ የዲፕሎማሲ ይሁን፣ የፖለቲካ ይሁን፣ የዘፈን ይሁን፣ የቲያትር ይሁን፣ የስነጽሁ አንዱ ዲፓርትመንቱ መኖሩ ነው ትልቁ ነገር። በዛ ደረጃ ትሰጣለሁ። ምንም ሳይኖር ገና ማስተርስ ደረጃ እየሰጠ ክብር ዶክትሬት ትሰጣለ። ይህንን እንኳ ለይቶ የሚያቅ ሰው የለም እዚህ አገር ላይ ይሄ ዩኒቨርሲቲ የትንችቢ የክብር ድግሪ እንዴት ሊሰጭ አለ ብሎ የጠየቀ የለም። ብቻዬን ነው የጠየቅኩት። ለመሆኑ አለ ወይ? ይሄ ፕሮግራም ለመስጠት የሚያስችል ቁመና ላይ ነው ወይ ያለው? እሱ እየሰጠ ነው ወይ? በእውነት እየሰጠ ለሰሩ እየሰጠ ለክብር ደግሞ የሚሆነውን ነገር መስጠት የሚችል የሚል ትልቅ ጥያቄ አንስቼ እስካሁን መልስ አልሰጠኝም። ስለዚህ ምንድን ነው ልበል? በቃ ማስመሰል ነው። ደርሻ ያለሁ ነው። እኔም አድግ ያለው ነው። ቃሴ ቁጥር ይህን ያህል በማስሰብ ጨመረ ነው የታሴ ቁጥር በህል ቁጥር ኤች ቢ ጨመረ ነው። እንግዲህ እንትኑን ጥራት እና እንትኑን ለጊዜር ማለት ነው። እንዲህ አይነት ነገር ስለተጀመረ በትዕዛዝ ይውረድ አይውረድ ይሄንን ያው ምንም መረጃ አይለኝም። ማጠው ነገር ነው እንጂ ብዙዎቹ የሚሸለሙ ሰዎች ማለት በስራቸው ከሚታወቁ አርቲስት አይነት ወይም ደግሞ ሌሎቹን እኛ ምናከብራቸው እንደ ናሊ ዚራ ወይም እንደምን እያሉ እንደ ዩኒቨርሲቲ በተፈቱ ሰዎችና ፖለቲከኞች ማብረ ጎብቶበታል ለእነዛ ሲሰጥ እነሱን ማብራቸው ስቶ አይነት ነገር ያለኝነት ነው ይመስለኝ። ይህ ነው ያለኝ ግምት። ዶክተር አሰፋ ባልቻ የቀድሞው የወሎ ዩኒቨርሲቲ ፕሬዚደንት፣ ስለ ቃለ ምልልሱ እናመሰግናለን። እኔም አመሰግናለሁ። አቶ ካሳ ዘርስተለኝ።